የዛሬ ሰኞ ሰኔ 10 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ለምሽቱ የያዝናቸውን ዘገባዎች በጥቂቱ እናስተዋውቃችሁ። የመብት ተሟጋቹ አምነስቲ ኢንተርናሽናል የኢትዮጵያ ሰብአዊ መብት ኮሚሽን በአዲስ ማሻሻያ መዋቀር አለበት ሲል መግለጫ አውጥቷል። ከተቋቋመበት አዋጅ ጀምሮ ከዛ በተጨማሪ ደግሞ ኮሚሽኑ ስላለው ስልጣን የድርጅቱ የስራ መሪዎች ስለሚመረጡበትና ስለሚሾሙበት አካሄድ ለውጥ እንዲኖር ጠይቀናል። አቶ ፍስሀ ተክሌ የአምነስቲ ኢንተርናሽናል የአፍሪካ ቀን ተመራማሪ ናቸው። ይዘናቸው እንመለሳለን። በሌላ ዘገባ ጠቅላይ ሚኒስትር አብይ አህመድ መፈናቀል ስለሚቆምበት ሁኔታ በደሴ ስብሰባ ላይ ተጠይቀዋል። መፈናቀል ላይ ሁለት ነገር አለ። ወገኖች ተፈናቅለን ይህ የሚል አለ ተፈናቅለህ ና የሚላሉ። አብራችሁን እስከ ማብቂያው ከዘለቃችሁ ሁሉንም ከዝግጅቶቻችን ታዳምጣላችሁ። የጋቢና ሙዚቃ ምርጫም አለን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። ዜና እናስቀድም። ከበረራ በታገዱት 737 የማክስ ጀቶች ማስጠንቀቂያ መብራቶች ላይ ብልሽት መኖሩን ለአየር መንገዶች ለአብራሪዎችና ለበረራ ተቆጣጣሪዎች ዝርዝር አድርገን ባለማሳወቃችን ስህተት ፈጽመናል ሲሉ የቦይንግ ዋና ስራ አስፈጻሚ ዴኒስ ሙለንበርግ ተናገሩ። በመርማሪዎች እምነት ቀደም ብለው በኢንዶኔዥያ በማስከተልም በኢትዮጵያ በጠቅላላው የ356 ሰዎች ሕይወት የጠፋባቸው የ737 ማክስ ጄት አደጋዎች በከፊል ምክንያቱ የአውሮፕላኑን የከፍታ በረራ ፍጥነት የሚቆጣጠረው አንቲስቲል ሲስተም ላብራሪው የሚጠቁመው የማስጠንቀቂያ መብራት ላይ ያለ ብልሽት ነው ብለዋል። የቦይንግ ኩባንያው ዋና ስራ አስፈጻሚ ሙለንበርግ ትናንት በፓሪስ በረራ ትርኢት ላይ ለጋዜጠኞች በሰጡት ቃል ኩባንያው አውሮፕላኖቹን ለገዙት ተገቢውን መረጃ በትክክል አንድ አይነት በሆነ መንገድ አላደረሰም፣ ያ ደግሞ ተቀባይነት የለውም ብለዋል። ቀጣዩ ዜና ተከታታይ ሁለት የሞት ዜናዎች ናቸው። የጠቅላይ ሚኒስትር አብይ አህመድ አባት አቶ አህመድ አሊ ከዚያም ለም በሞት ተለይተዋል። የጠቅላይ ሚኒስትሩ አባት ወላጅ አባት አቶ አሊ ዛሬ ከሰዓት ስምንት ሰዓት አካባቢ ነው ከዚህ ዓለም በሞት መለየታቸውን የሀገር ውስጥ መገናኛ ብዙኃን የአጋሮ ከተማ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትን ጠቅሰው የዘገቡት አቶ አህመድ አሊ ባደረባቸው ህመም ምክንያት በጅማ ስፔሻላይዝድ ሆስፒታል ሕክምና ሲከታተሉ ቆይተው በተወለዱ በ አንድ መቶ አምስት አመታቸው ከዚህ ዓለም በሞት መለየታቸው ተዘግቧል። የቀብር ስነ ስርአታቸውም በነገ ዕለት ወዳጅ ዘመዶቻቸውና የአካባቢው ሰዎች በተገኙበት እንደሚፈጸም የኮሚኒኬሽን ጽህፈት ቤቱ አስታውቀዋል። በሌላ የሞት ዜና የቀድሞ የግብጽ ፕሬዚዳንት ሞሐመድ ሙርሲ በዛሬዋ ዕለት ፍርድ ቤት ውስጥ ተዝለፍልፈው በመውደቅ ህይወታቸው ማለፉን ሮይተርስ የዜናው ወኪል የሀገሪቱን ቴሌቪዥን ጣቢያ ጠቅሶ ዘግቧል። እንደ አውሮፓውያን አቆጣጠር በከፍተኛ ተቃውሞ በ2013 ዓ ም ስልጣናቸውን በመፈንቅለ መንግስት የተነጠቁት ሙርሲ ከዛን ጊዜ ጀምሮ እስር ቤት እንደሆኑም ታውቋል። ሀገር ውስጥ መገናኛ ብዙሀን የግብጽ ማለት ነው እንደዘገቡት ስልሳ ሰባት አመታቸው ነው። ዛሬ የኮርት ሄሪንግ ወይም የክሳቸው የሚሰማበት ቀን ነበር። እዛ ውስጥ ተዝለፍልፈው ህይወታቸው ማለፉ ተዘግቧል። ዩናይትድ ስቴትስ በሶማሊያ ከሀያ ስምንት አመታት በፊት የዘጋችውን የዓለም አቀፍ ልማት እርዳታ ቋሚ የሚችል ልትከፍት ነው ዩኤስአይዲ እንደ ኤሮፓያን አቆጣጠር ከጥር 5 1991 ዓ ም ጀምሮ ተዘግቶ ቆይተዋል። ዩናይትድ ስቴትስ ከሶማሊያ ጋር ግንኙነቷን በይፋ ያላቋረጠች ቢሆንም በዚያች ሀገር እንደ ኤሮፓያን አቆጣጠር በ1980ዎቹ ጀምሮ የተካሄደው የእርስ በርስ ጦርነት በ91 ማዕከላዊ መንግስቱ መንኮታኮቱን ተከትሎ ኤምባሲዋን መዝጋቷ ይታወሳል። ለሶማሊያ ህዝብ ሰብአዊ እርዳታ የሚውል ወደ 185 ሚሊዮን ዶላር የሚጠጋ እርዳታ መመደቡን ዩኤስ አይዲ ዩኤስ አይድ ባወጣው መግለጫ አስታውቋል። ሞቃዲሾ ውስጥ ዩኤስ አይድ ሚሽን መክፈቱ ዩናይትድ ስቴትስ ከሶማሊያ ሕዝብ ጋር ያላትን የልማት አጋርነት የሚያጠናክር ታላቅ ምዕራፍ ነው ብለዋል መግለጫው። ዓለም አቀፍ እውቅና ያላቸው የሊቢያ ጠቅላይ ሚኒስትር ፋይዝ አልሴራጅ ከተቀናቃኛቸው ጋር ለመደራደር ፈቃደኛ እንዳልሆኑ አስታውቋል። ጠቅላይ ሚኒስትሩ ለሮይተርስ በሰጡት ቃል እኚህ ሰው በፖለቲካ ሂደቱ አጋር ሊሆኑ እንደማይችሉ ባለፉት ዓመታት የሰሩት ስራ ይመሰክራል። ስለዚህ እንደገና ቁጭ ብዬ አላነጋግራቸውም ብለዋል። የጠቅላይ ሚኒስትር አልሴራጅ እና የተቀናቃኛቸው የጀኔራል ሀሊፍ ሀፍታር ታማኝ የጦር ሰራዊቶች ዋና ከተማዋን ትሪፖሊ ለመቆጣጠር በሚያካሂዱት ውጊያ ብዙ ሺህ ህዝብ ቀየውን ጥሎ ተሰዷል። ገሚሱም ከተማ ውስጥ ባሉ ካምፖች ተጠልሏል። ጠቅላይ ሚኒስትር አልሰራጅ ባለፈው የካቲት ጄኔራል ሀፍታርን ማነጋገር በአውሮፕላን ትሪፖሊን በቦምብ ለማስደብደብ እንዲዘጋጁ ጊዜ ከመስጠት ሌላ የፈየደው ነገር የለም ማለታቸውም ተጠቅሷል። አሁን ዋናው ግባችን ትሪፖሊን ከጥቃት መከላከል ነው ያሉት አልሲራጅ በጥቂት ቀናት ውስጥ ውጤቱን ታዩታላችሁም ብለዋል። ዝርዝር ውስጥ አልገቡም። ጄኔራል ሀፍታር ምላሽም አልሰጡም። አድማጮች ለሰዓቱ ያዝናቸው፣ አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ፕሮስ ቦንድሪስ ቱጌዘር ወደ ቀዳሚው ዘገባችን እንለፍ። ዓለም አቀፉ የመብት ተሟጋች አምነስቲ ኢንተርናሽናል የኢትዮጵያ ሰብአዊ መብት ኮሚሽን እንደገና መዋቀር አለበት ሲል መግለጫ ወጣ። ድርጅቱ በመግለጫው ላይ ኮሚሽኑ በአድሎኝነትና ከተለመዱ ከሰብአዊ መብቶች አወቃቀር ስርዓት ውጭ በመንቀሳቀስ ረገድ የተወቀሰ ሲሆን ሀገሪቱ ከነባር ጨቋኝ አሰራሮች እንድትላቀቅ፣ ተጎጂዎች ፍትህ እንዲያገኙ በሚደረገው ጥረት ውስጥ አስተዋጽኦ እንዲያደርግ ሆኖ መዋቀር አለበት ተብሏል። ሀብታሙ ስዩም ዝርዝሩን ይነግረናል። የኢትዮጵያ ሰብአዊ መብት ኮሚሽን እንደ አዲስ መዋቀር አለበት ይላል የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል። ድርጅቱ ለዚህ አደባባይ ጥያቄው ማሳመኛ የሚያደርጋቸው ማስረጃዎች ኮሚሽኑ በአመታት ውስጥ ያቀረባቸው ሪፖርቶች አለባቸው ያላቸውን እንከኖች ነው። ለረጅም ጊዜ የኢትዮጵያ ሁማን ራይት ኮሚሽን ያወጣቸው የነበሩትን ሪፖርቶች ለማየት እድሉ ነበረን፣ ታያቸዋቸው ብዙዎቹ ሪፖርተሮች የሰብአዊ መብት እሰቶቹን የማደባበስ ጥፋት እንዳልተፈጸመ የማስመሰል ነገር ነበራቸው። እኛ ባለን ማስረጃ ደግሞ ብዙ ጥሰቶች እንደነበሩ ነው የሚያሳየ። አቶ ፍስሐ ተክሌን የሰማችኋቸው በአምነስቲ ኢንተርናሽናል ውስጥ የኢትዮጵያ እና የኤርትራ ጉዳይን የሚከታተሉ ባለሙያ ናቸው። አሁን ደግሞ ባለው ሁኔታ ኢትዮጵያ ውስጥ ለውጥ እየመጣ ነው። ሰብአዊ መብትን የሚያበረታታ ለውጥ እየመጣ ስለሆነ ያ ለውጥ ደግሞ የተሳካ እንዲሆን ለዚህ የዋና መሰረቱ የሆነው ተቋም የኢትዮጵያ ሰብአዊ መብት ኮሚሽን ስለሆነ ይህን አካሄዱን ማስተካከል አለበት። ድርጅታቸው ሀገሪቱ ከቆየችበት ጨቋኝ ትናንት ለመላቀቅ ያላትን አላማ ለማሳካት ብቃት የለውም ያለው ኮሚሽን ከተቋቋመበት አዋጅ ጀምሮ አዳዲስ ለውጦች ሊተገበሩበት ይገባል ይላሉ። ከራሱ የሰብአዊ መብት ኮሚሽኑን ከተቋቋመበት አዋጅ ጀምሮ ከዛ በተጨማሪ ደግሞ ኮሚሽኑ ስላለው ስልጣን የድርጅቱ የስራ መሪዎች ስለሚመረጡበት እና ስለሚሾሙበት አካሄድ ለውጥ እንዲኖር ጠይቀናል። በሌላ መልኩ ደግሞ ድርጅቱ ስራውን በሚሰራበት ጊዜ የሚከተላቸውን መርሆዎች እና መስፈርቶች፣ የውስጥ አሰራሩን እንዲያስተካክል በተለይ የሰራተኞቹን የአቅም እንዲያጎለብት ነው የጠየቅ ነው ጀነራል ከአስፈጻሚ አካል ደግሞ ኮሚሽኑ የተሟላ ታማኒነት ያለው ሪፖርቶች ያቀርብ ዘንድ አስፈላጊውን እገዛ በተለይም ደግሞ የሰብአዊ መብት ውሰቶችን በተመለከተ መረጃን በማቅረብ ወይም ደግሞ ኮሚሽኑ ስራውን በትክክል የማይፈጽምበት ጊዜ ደግሞ ወይም ደግሞ ከዚ ስላልፈጸመበት ጊዜ ደግሞ ያንን ያደረጉ አካላትን ተጠያቂ ማድረግ መሰራት እንዳለበት ነው የሚያሳስበው። የኛ ሪፖርት አምነስቲ ኢንተርናሽናል ከአደባባይ መግለጫ በፊት ኮሚሽኑ ሊተገብረው ይገባል ያለውን ከአንድ ዓመት በፊት ሲጠይቅና ሲያቀርብ እንደነበረ አስታውቋል። ሆኖም ከኢትዮጵያ የሰብአዊ መብት ኮሚሽን በኩል ምላሽ ሳይገኝ ቀርተዋል። ድርጅቱ በመግለጫው ላይ የህዝብ ተወካዮች ምክር ቤት አባላት የሕግ የበላይነትን የሚያከብርና ሰብአዊ ክብርን የሚጠብቅ ኮሚሽን ለማቋቋም አዲሱ መንግሥት ፍላጎት እንዳለው ኮሚሽኑ የፓርላማ ይሁን ታሳግኝ ግኝቶቹን የማተም ነጻነት እንደተሰጠው እንደ ጠቀሱለት ጽፏል። አምነስቲ በዚህ መግለጫው ላይ የኢትዮጵያ ሰብአዊ መብት ኮሚሽን እንደ ኢሮፓያን አቆጣጠር በ2016ና 2017 ባወጣቸው የአማራና ኦሮሚያ ክልል የተቃውሞ ሰልፎችን በሚመለከቱ ሪፖርቶች ላይ ሰልፈኞችን ጥፋተኛ የሚያደርግ የቃል አጠቃቀም አዘውትረዋል፣ በጠመንጃ የተገደሉትን ሰልፈኞች ሳይቀር አማሟታቸው ያልታወቀ ሲል ይመዘግባል፣ ጥሰቶችን ለመመርመር የሚያስፈልጉ ሁነኛ ማስረጃዎችን ገሸሽ አድርገዋል ሲል ወቅሷል። የኢትዮጵያ ሰባዊ መብት ኮሚሽን ተወካዮችን ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ሙከራችንን ግን እንቀጥላለን። በተመሳሳይ የሕዝብ ተወካዮች ምክር ቤት የሰብአዊ መብት ጉዳይ ቋሚ ኮሚቴ አባላትን ለማግኘት ሞክረናል። ወይዘሮ የሽመ ቤት የተባሉ ተወካይ የሪፖርቱን ይዘት ሀገር ቤት ባለው የኢንተርኔት መቆራረጥ ምክንያት አለማየታቸውን ጠቅሰው በነገ ዕለት መልሰን እንድንደውል ነግረውናል። በነገው ቆይታችን ይዘናቸው ለመቅረብ እንሞክራለን። ተከታዩ ዘገባችን ወደ ደሴ ነው የሚወስድን። ጠቅላይ ሚኒስትር አብይ አህመድ ቅዳሜ እለት ወደ ደሴ ተጉዘው በደሴ ከተማ ከሚገኙ ነዋሪዎች ጋር ውይይት አድርገዋል። በዚህ ውይይት ላይ ነዋሪዎቹ የተለያዩ ጥያቄዎችን አንስተዋል። የኦርቶዶክስ እምነት ተከታይ የሆኑ የሃይማኖት አባቶች በኦርቶዶክስ የእምነት ቦታዎች ላይ የሚፈጸሙ በደሎችን በተመለከተ፣ እንደዚሁም የሙስሊም እምነት ተከታዮች፣ የከተማው ነዋሪዎች ስለተለያዩ የተለያዩ ጉዳዮች አንስተው ጠቅላይ ሚኒስትሩን ጠይቀዋል። ልማትን በተመለከተ አንስተዋል። የመንገድ ስራዎችን፣ ውሃን፣ የተመለከተ የባቡር መንገድን የተለያዩ ጥያቄዎችን ለጠቅላይ ሚኒስትሩ አቅርበዋል። ጠቅላይ ሚኒስትሩም ለተነሱት ጉዳዮች ማብራሪያን ሰጥተዋል። ከነዚህ ጉዳዮች መካከል አንድ የተነሳው መፈናቀል መቼ ነው የሚቆመው የሚል ነበር። ጠቅላይ ሚኒስትሩ ለዚህ ጥያቄ የሰጡትን ምላሽ እኔ ወደ ስልጣን ስመጣ አንድ ሚሊዮን ገደማ የተፈናቀሉ ሰዎች ነበሩ። በኋላ ከመጣው ተጨምሮበት ሁለት ነጥብ ምናምን ሚሊዮን ገደማ ተፈናቃዮች ነበሩ። መፈናቀል ላይ ሁለት ነገር አለ። ወገኖች ተፈናቅለህ ሂድ የሚላለ፣ ተፈናቅለህ ና የሚላለ። ማፈናቀል ለብዙ ሰዎች ንግድ ስለሆነ አንዳንድ ሰው ቁስል ሲያጋጥመው ካልቻለት ቴትራሳይክል፣ ከቻለም እንደምንም ይታከምና ቁስል ያድናል። አንዳንዱ ግን ቁስሉን እያሳየ ይለምንበታል። ማፈናቀል ቁስል እያዩ መለመኛ የሆነው በዚህ ዓመት የሰላም ሚኒስቴር፣ በዚሁ አጋጣሚ ከፍተኛ ምስጋና ላቀርብላቸው እፈልጋለሁ፣ በነበረው ርብርብ እስካሁን 1.8 ሚሊዮን ሕዝብ በእኛ ጊዜ ብቻ ሳይሆን ከእኛ በፊት ተፈናቀለውም ጭምር ባክሎክ ወደ ቦታቸው መልሰን አሁን በየክልሉ የቀረው ሲደመር አምስት መቶ ሺህ ገደማ ሰዎች የቀሩ አሉ። እነዚህን በዚህ ዓመት ክረምቱ ሳያልቅ እንጨርሳለን ብለን በከፍተኛ ርብርብ እየሰራ እነዚህን ሰዎች ሲፈናቀሉም ሲመለሱ፣ ጊዜያችን ስብሰባው ምናምን ትታችሁ በቢሊየን የሚቆጠር ገንዘብ አወጥተናል ከመንግስት ካዝና ባይፈናቀሉ ያም ቢሊየን እኔ ኪስ ያላስገባውም ወይ መንገድ ወይ የሆነ ነገር ይሆን ነበር ማለት ነው። እነሱ ቁም ነገር የሰሩ ከመሰላቸው የራሳቸው ወገን ውሃ የጠማው መንገድ የሚፈልግ ወይም መብራት የሚፈልግ ሰው ሊሰራለት የሚገባውን ነገር እንዳይሰራለትን ያደረጉት ቦነስ ካገኙ ይሄ ቦነሳቸው። ጥፋት መመኘት አይኖርብንም። ከጥፋት በጣም ወቅታዊ ትርፍ ካልሆነ በስተቀረ ዘላቂ ጥቅም አይገኝም። ያፈናቀለም የተፈናቀለም ሴት ተጎዳ፣ ሕፃን ተጎዳ፣ አዛውን ተጎዳ እንጂ ተመለሱ እኮ አሁን ቅማን ተመለሰ፣ ጉጂ ተመለሰ፣ ኦሮሞ ተመለሰ፣ አማራ ተመለሰ። የሞተ ተጎዳ፣ የገደለስ ወገኑ ነጠፋ። ትርፉ ይሄ ነው። ከዚህ ተምረን ድጋሚ እንዳይፈጸም ማሰብ ነው የሚሻለው። ጥፋት በሚመለከት በኋላም በህግ ላይነት መጣበታለሁ። ለጥፋት ብዙ እኮ አያስፈልግም። እዚህ ውስጥ ሶስት ሺህ ሰው አራት ሺህ ሰው ያለ እንደሆነ ሶስት ሰው መዳጅ አቃጥሎ ይሄን አዳራሽ ሊያጠቃን ይችላል። ከእኛ እኩል መሆን የለበትም እኛን ለማጥፋት አንድ ሁለት ሰው ገብቶ አሁን በመሳሪያ ቢተኩስ ስንት ያጠፋል? እዚህ ውስጥ መከላከል ነው ከባድ። ልማት ነው ከባድ። መስራት ነው ከባድ። ማጥፋት ማ ቀልሎ እኮ በየመንደሩ ሁሉም ነክሶ ሁሉም ሸልሎ የምትሰሙት ነው። ከጋቢና ቪኦኤ ጋር ያላችሁት አድማጮቻችን፣ ከአሜሪካ ድምፅ ራዲዮ ነው ወደ እናንተ የሚቀርበው። አሁን ወደ ደቡብ ኢትዮጵያ እናቀናለን። የዱራሜ ከተማ መስጅድ ተቃጥለዋል፣ ኢማሙም ተገድለዋል በሚል ያልተጨበጠ ወሬ በደቡብ ክልል ሀላባ ቆሌቶ ከተማ በእስልምና እምነት ተከታዮችና በፕሮቴስታንት ቤተ ክርስቲያን መካከል ተፈጥሮ የነበረው ግጭትና ተቃርኖ በርቅ መፈታቱ ተሰምቷል። የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይነግረናል። ስምንት አባላት ያለው አሸማጋይ ኮሚቴ ላለፉት አራት ወራት ጉዳዩን ይዞ ሲመረምር ቆይቶ ሁለቱን የእምነት ተከታዮች ያለማንም ጣልቃ ገብነት አስታርቋቸዋል። የአሸማጋይ ኮሚቴው ምክትል ሰብሳቢ አቶ ጌታቸው ደንዳ የሰላም ተጻራሪ ያሏቸው ግለሰቦች በአላባ ቁልቶና በአካባቢው በቀሰቀሰው ግጭት በማመለኪያ ተቋማት፣ በቅዱሳን መጻሕፍትና በልዩ ልዩ ንብረቶች ላይ ከፍተኛ የእሳት አደጋና ጉዳት መድረሱን አስታውሰዋል። የሁለቱ ሃይማኖት መሪዎች፣ የአገር ሽማግሌዎችና መንግስት የከፋ ዕልቂት እንዳይከሰት ባደረጉት ጥረት ጉዳቱን መቀነስ ተችሏል የሚያሉትም፣ ይሁን እንጂ በወቅቱ በተፈጠረ ሁኔታ በሁለቱ መካከል ቅሬታ ተፈጥሮ መቆየቱን ገልጸዋል። ከብዙ ውይይትና ጉባኤዎች በኋላ እርቀ ሰላም ማውረዳቸውና ይቅርታ መደራረጋቸውን ተናግረዋል። እርቅ በሚያካሄዱበት ወቅትም ከሁለቱ እምነት ተከታዮች የተነሱ ሀሳቦችን እንዲህ በማለት ጠቅሰዋል። ከሁለቱም በኩል ከተገኙ ሽማግሌዎችና የሃይማኖት አባቶች ስለተፈጠረው ችግርና ከችግሩ በኋላም ስለነበረ ሁኔታ እንዲሁም ችግሩ በዘላቂነት ሊፈታበት ስለሚገባው የመፍትሄ ሀሳቦች ተነስተዋል። ሁለት በእርቅ ሂደት ከሁለቱም ወገን ሽማግሌዎች በኩል የተነሱ ሀሳቦች ከፕሮተስታንት ሽማግሌዎች በኩል የተነሱ ከዚህ በፊት በሁለቱም ማህበረሰብ በኩል መሰረታዊ የሆነ የጸብም ሆነ የግጭት መንስኤ የሌለ መሆኑን ሁለቱም ማህበረሰብ ለዘመናት በማህበራዊና ኢኮኖሚያዊ ጉዳዮች ተደጋግፎ የኖሩና በተለያየ ሁኔታ የተሳሰሩ ወገኖች መሆናቸውን ገልጸዋል። ለአብነትም በጋብቻ በለቅሶ፣ በሰርግ እንዲሁም ደግሞ አስፈላጊ በሆኑ ጉዳዮች ሲረዳዱ የቆዩ መሆናቸውን ሙስሊሙ ሲደግስ ቆሞ የሚያስተናግድ ክርስቲያን መሆኑን፣ ክርስቲያኑ ሲደግስ ሙስሊሙ በተመሳሳይ ሁኔታ የሚያስተናግድ መሆኑን፣ የአላባ ማህበረሰብ በሃይማኖት መቻቻል ለሌሎች አካባቢዎች ምሳሌ የሚሆኑ እሴቶች ያላቸው መሆኑንና በሃይማኖት ስም የዚህ አይነት ቤተ እምነቶች ለይቶ የማጥቃት ልምድ የሌለ መሆኑን፣ ድርጊቱ የሙስሊም ማህበረሰብ ሆነ የአላባን ብሔረሰብ የማይወክል መሆኑን ማህበረሰቡ ከጥንት ጀምሮ ከአንድ ኩሬ ውሃ ቀርቶ እየጠጣ በሚደርስበት ችግር ሁሉ እየተደጋገፈ የመጣ መሆኑን አስረድተዋል። ይሁን እንጂ የካቲት ሁለት ሁለት ሺ አስራ አንድ የሃይማኖት ካባ የለበሱ አካላት ያደረሱብን ቃጠሎ በቀን በጠራራ ፀሐይ ሲሆን የአላባ ሙስሊም አባቶች አልደረሱልንም፣ አልተከላከሉም፣ ዝም ብለው አይተዋል። ወጥተው ቢከላከሉ ኖሮ ቢያንስ ድርጊቱን ማስቆም ነበር ብለዋል። በመንግሥትም በኩል የጸጥታ አስተዳደር ይህ ሁሉ ዕውቂት ሲደርስ ተገቢውን መከላከል አላደረገም። እንዲሁም በመሠረታዊነት በተለይም ከአምልኮ ጋር በተያዘ የራሳችን ሕጋዊ የሆነ የቤተ ክርስቲያን መስሪያ ቦታ ያልተሰጠን በመሆኑ የመልካም አስተዳደር ችግሮችም አለብን የሚሉ ቅሬታዎችን አቅርበዋል። ከሙስሊሙ ሽማግሌዎች በኩል የተነሱ ሐሳቦች ሃይማኖት ሳገድ አንዱ የሌላውን የሃይማኖት ስርዓት በማክበር በድግሶች እና በለቅሶች እርስ በርሳቸው ቆመው የሚያስተናግዱ እንደሆኑና የሚለያዩት ክርስቲያኑን ወደ ቤተ ክርስቲያን ሙስሊሙ ወደ መስጊድ ሲሄድ ብቻ እንደሆነ የክርስቲያን ሴት ውሃ ልትቀዳ ስትሄድ ልጇን እንድታጠባላት ለሙስሊሙ ሴት አደራ ሰጥታ እንደምትሄድም ተናግረዋል። የተቃጠለው የፕሮቴስታንት እምነት ተከታዮች ንብረት የሀላባ ሙስሊሙ ማህበረሰብ ንብረት እንደሆነና በተሻለ መልኩ እንደሚሠሩና ያቃጠለው አካልም የሙስሊሙን ማህበረሰብ ጠላት እንደሆነ የደረሰው ቃጠሎ የሙስሊሙን ማህበረሰብ ተማክሮ ያላደረገ እንደሆነ አድራጊውም የክርስቲያንም የሙስሊምም ጠላት እንደሆነ ድርጊቱም የሙስሊሙን ማህበረሰብ እንዲሁም የአላባን ብሔረሰብ የማይገልጽ እንደሆነ ሁለቱም ማህበረሰብ አንድ ሆነው ይህንን ክፉ ሥራ የሠራውን በጋራ ተባብረው ለሕግ አሳልፈው እንደሚሰጡና የፕሮቴስታንት እምነት ተከታዮች የሚያቀረቡትን ቅሬታዎች ትክክል እንደሆነ ተናግረዋል። በእነዚህ ጉዳዮች ላይ ከመተማመን ደርሰው እርቅም አውርደዋል። ታውን ወዲያ በእስልምና እምነት ተከታዮችና በፕሮቴስታንት ቤተ ክርስቲያን መካከል እንደ ቀድሞ መጠራጠርና ልዩነትም ተቀርፏል ያሉትም የክልሉ ርዕሰ መስተዳደር አቶ ሚሊዮን ማቶስ እንዳሉት ዜጎች እርስ በርስ ከመጠቋቀምና ሰላምን ከሌላው አካል ከመጠበቅ ይልቅ የሰላም ጠባቂና ፈላጊ መሆን አለባቸው ብሏል። እርቀ ሰላም ያወረዱ ሸማግሌዎችን ማማስገኗቸዋል። ሰላምን የምናስጠብቀው እያንዳንዳችን ነን። ሰላም ከእያንዳንዳችን አእምሮ ውስጥ የሚመነጭ በመሆኑ ሁላችንም ከሰላም አንጻር ያለን አስተሳሰብ ሰላምን የሚያሰፍን አስተሳሰብ እኔ በግለስ ለመያዘ እያንዳንዱ ሰው ራሱን መጠየቅ አለበት። እዛ ጋር ያለው ቤተ እምነት ነው የሰላም ጠንቅ ከማለት በፊት በእኛ ዘንድ ያለውን የሰላም እይታ በደንብ መፈተሽ ያስፈልጋል። በተቋም ደረጃ ያለውን ለሰላም ጠንቅ የሆኑ ጉዳዮችን ከማየት በፊት ግን በራስ በግል ደረጃ ለሰላም ጠንቅ የሚሆኑ አስተሳሰቦችን መታገል ያስፈልጋል። የአንዱን ፍላጎትና እምነት በኃይል ለማስቀየር የሚደረግ ጥረት የመጨረሻ ውጤቱ ጥፋት ነው ያሉት ርዕሰ መስተዳደሩ፣ ዘላቂ ሰላምን እድገትና ብልጽግናን በኃይል ለማምጣት ማሰብ ዘበት ነው፣ ይልቁንስ እርስ በርስ መረዳዳትና መከባበር ከመልካም ውጤት ያደርሳል ያሉትም፣ ሚዲያና ቤተ እምነትን ጨምሮ ሌሎችም ተቋማት ለሰላም መዘመር ይገባቸዋልም ብለዋል። አሁን የተገኘውን ሰላም ወደኋላ ለመመለስ የሚጥሩ አካላትን በመጠየፍ ኃላፊነታችንን ልንወጣ ይገባል ያሉትም የዞኑ አስተዳደ አስተዳዳሪ ወይዘሮ ህክማ ክህርድን በበኩላቸው የተፈጠረውን ሰላም ዘላቂ ለማድረግና ከተማው የሚታወቅበትን አብሮነትና መከባበር ለማስቀጠል እንደሚሰሩ ተናግሯል። በአላባ ከተማ ወትሮም በተለያዩ የእምነት ተከታዮች መካከል በእድርም ሆነ በማህበራዊ ጉዳዮች ልዩነት ተፈጥሮ አያውቅም ያሉት ወይዘሮ ህክማ የሰላም ዋጋ ውድ መሆኑን ገልጿል። ይህ አብሮነታችን ተጠናክሮ እንዲቀጥል ሰላማችን የበለጠ እንዲጠበቅ ሌት ተቀን ያላሰለሰ ጥረት በማድረግ የሁላችንም ኃላፊነት ይሆናል። ሰላም ከሌለ አብሮ መኖር አይታሰብም። ሰላም ከሌለ ነግዶ ማትረፍ፣ አርሶ ማምረት፣ መወጥቶ መግባት አይቻልም። ሰላም ከሌለ ፍቅር የለም። ሰላም ከሌለ እምነት የለም፣ መስገድ የለም፣ መጸል የለም። ሰላም ከሌለ ሬሳ ማንሳት እንኳን አንችልም። በእርቀ ሰላም ላይ ከተገኙ ተሳታፊዎች መካከል ሀሳባቸውን ለቪዮ የተናገሩት አቶ ፍሳ አብዱ እርቀ ሰላም በመውረዱ ደስተኛ መሆናቸውን ተናግረው የተፈጠረው ግጭት የቀድሞ ፍቅራችንን ያደስንበትና አብሮነታችንን ይበልጥ ያጠናከርንበት ነው ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀላባ ዞን ሀላባ ቁልቶም። ወደ ተከታዩ ዘገባችን እናልፋለን። ላለፉት ሰላሳ አምስት ዓመታት በዓለም ላይ ግጭቶች እንዳይፈጠሩ በመከላከል ተፈጥረውም ሲገኙ ጉዳታቸውን በመቀነስ ብሎም ግጭቶችን በመፍታት የከረመው የአሜሪካ ሰላም ተቋም ከሰሞኑ ስለ ኢትዮጵያ መክሯል። ሀብታሙ ስዩም። በለውጥ ላይ ያለች ኢትዮጵያ ከዩናይትድ ስቴትስ የዲፕሎማሲ ተሳትፎ የተቀሰሙ ልምዶች የሚል ርዕስ ያለው ውይይት የተከፈተው የአሜሪካ የሰላም ተቋም ባልደረባ የሆኑት አምባሳደር ጆኒ ካርሰን ባደረጉት የመክፈቻ ንግግር ነው። ዶክተር አብይ አህመድ ወደ ሥልጣን ከመጡ በኋላ የፖለቲካ እስረኞችን መፍታታቸውን ነጻው ሚዲያ እንዲያንሰራራ ማድረጋቸውን፣ ከኤርትራ ጋር እርቀ ሰላም ማውረዳቸውን የመሰሉ መልካም ለውጦችን አነሳስተው ሞገሳ ያሰሙት አምባሳደር ካርሰን አሁንም ግን የሀገሪቱ ሁኔታ የተለያዩ ወገኖችን እያሳሰበ መሆኑን ጠቃቅሰዋል። ጠቅላይ ሚኒስትር አብይ ያመጡት ለውጥ ያስከተለው የፈንጠዚያ መንፈስ ኢትዮጵያ ውስጥ ያለን ጥልቅ ችግር እየከለለም ግልጽ እያወጣም ነው የሚሉ ጭንቀቶች አሉ። ቁጥራቸው እየጨመረ ያለ ታዛቢዎች የጠቅላይ ሚኒስትር አብይ የለውጥ እርምጃዎች ፈጣን፣ በሀገሪቱ ፌዴራላዊ የአስተዳደር ሥርዓት ውስጥ አለመረጋጋትን የደህንነት እጦትና ጥላቻን እየፈጠሩ የመሆናቸው ነገር ያሳስባቸዋል። አሳሳቢ እየሆኑ ከመጡ ጉዳዮች አንዱ በጠቅላይ ሚኒስትሩና አመራሩ ላይ እየጨመረ ያለው የትግራይ ክልል ቅዋሜና አልታዘዝም ባይነት ነው። ይህ ክልል የቀድሞ የኢትዮጵያ ኃያል የደህንነት አለቃ ጌታቸው አሰፋ መገኛ ነው። አምባሳደር ካርሰን ምንም እንኳን ሶስት የፍርድ ቤት መጥሪያዎች ለአቶ ጌታቸው አሰፋ ቢላኩም የክልሉ መንግስት ተገን ሆኖላቸው አሁንም በነጻነት እንደሚገኙ ጠቅሰዋል። የዩናይትድ ስቴትስ ወኪል በመሆን ላለፉት 28 ዓመታት ኢትዮጵያ ውስጥ በመፈራረቅ ያገለገሉ አራት አምባሳደሮች ልምዳቸውን በማጣቀስ ኢትዮጵያ ወደ ተሻለ ሰላምና መረጋጋት እንድትደርስ መደረግ ስላለባቸው እርምጃዎች መክረዋል። ኢህአዴግ ሥልጣን በያዘ ማግስት ለሁለት ዓመታት ኢትዮጵያ ውስጥ ያገለገሉት አምባሳደር ማርክ ባዝ ወደ ኢትዮጵያ ለተልዕኮ ከማቅናታቸው በፊት እሳቸው በአሉታዊነቱ የጠቀሱት የብሔር ማንነት እሳቤ በሀገሪቱ ውስጥ ያለውን ቦታ ቀድመው መረዳት ቢችሉ ይመኙ እንደነበረ ለታዳሚው አካፍለዋል። ፖለቲካ በብዙ መንገድ የዜሮ ድምር ጨዋታ ነው። ኢትዮጵያ ውስጥ በዚያ ወቅት የነበረውም ተመሳሳይ ነው። በቀደመው ዘመን አንድ ፕሬዚደንት ከማሳቹሴትስ አሊያም ከቨርጂኒያ መምጣቱ የሚፈጥረው ነገር ነበር። በዚህ ዘመን ግን እርባና አለው ብዬ አላስብም። ኢትዮጵያ ውስጥ ግን አሁንም ብሔር ትኩረት የሚሰጠው ጉዳይ ይመስለኛል። እያንዳንዱ ሰው ኢትዮጵያዊ ነው፣ በውስጡ ግን ትግሬ፣ ኦሮሞ ወይም ሌሎችን ይሆናል። ይገርመኛል። ብሔረተኛነት ከሞላ ጎደል የዜሮ ድምር ጨዋታ ነው። እሷ የሆነ ነገር ካገኘች እኔ ያጣሁት ነገር አለ እንደ ማለት ነው። ይሄ ለሀገሪቱ መልካም አይደለም። እንደ ኤሮፓውያን አቆጣጠር ከ2010 እስከ 2013 ዓ ም በአምባሳደርነት ኢትዮጵያ ውስጥ ያገለገሉት ዶናልድ ቡዝ ግን በመድረኩ ላይ በተደጋጋሚ አደጋ እንዳለው የተነገረለትን የብሔር ፌዴራሊዝም ጉዳይ ከሌላ አቅጣጫም እንዲታይ ሀሳብ አጋርተዋል። እንደሚመስለኝ አሁን ያላቸው የተሻለው ፌዴራሊዝም የብሔር ፌዴራሊዝም ነው። ትኩረታቸውን ማድረግ ያለባቸው ግን ይሄ ፌዴራሊዝም በተሻለ ሁኔታ የአንድ ብሔር የኢኮኖሚ፣ የደህንነት ሥልጣኖችና መሰል የበላይነት ሳያስከትል ከሀገሪቱ ህዝቦች ጋር የሚስማማና የሚዋደድ እንዲሆን ማድረግ ላይ ነው። አሁን ያለው ፌዴራሊዝም ነው ይባል እንጂ ፓርቲው ሁሉንም ነገር በማዕከላዊነት ይቆጣጠራል እውነተኛና ውጤታማ ፌዴራሊዝም ያደርሰው። እንደ ኢሮፓያን አቆጣጠር ከ1996 እስከ 1999 ኢትዮጵያ ውስጥ የአሜሪካ አምባሳደር የነበሩት ዴቪድ ሺን በበኩላቸው ዩናይትድ ስቴትስ አሁንም ለአፍሪካ የሰጠችው ትኩረት አናሳ መሆኑን ጠቆም አድርገው አሁንም ቢሆን ግን የኢትዮጵያ ነገ እንዲያምር የምርጫ ቦርድን የመሰሉ ተቋማትን በገንዘብም ሆነ በሞራል ልትደግፍ እንደሚገባ መክረዋል። ምርጫው በሚደረግበት ወቅትና ዋዜማ ሊደረጉ የሚገቡ ነገሮችም እንዳሉ ጠቁመዋል። ምርጫውን በምታደርጉበት ወቅት፣ በነገራችን ላይ ምርጫው ግዴታ በመጪው በአውሮፓ የዘመን አቆጣጠር 2020 መደረግ ላይኖርበት ይችላል። ልታሸጋግሩ ትችላላችሁ። ምርጫ ቦርድ ታማኝ፣ ክፍትና ከአድሎ ነፃ እንዲሆን ማድረግ ይቻላል። የቤትና የሕዝብ ቆጠራ ሊደረግ ይገባል። የወቅቱን የቤትና የሕዝብ ቆጠራ ውጤት የሚያሳይ መረጃ ሳይኖር ምርጫ ማከናወን ይከብዳል። እንደ አውሮፓውያን አቆጣጠር በ2007 ዓ ም የተደረገው ቆጠራ ጊዜው በጣም ያለፈ ነው። እንደ አውሮፓውያን አቆጣጠር ከ2002 እስከ 2005 ዓ.ም በኢትዮጵያ የአሜሪካ አምባሳደር የነበሩት አውሬሊያ ብራዚል በመድረኩ ላይ ዩናይትድ ስቴትስ በኢትዮጵያ ጉዳይ ጣልቃ ልትገባ እንደማይገባ ደጋግመው ሲያነሱ ነበረ። ሆኖም በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጉዳይ ዩናይትድ ስቴትስ ከኢትዮጵያ ጋር በሚኖራት ግንኙነት ውስጥ ያለው ቦታ ትልቅ ትኩረት ሊሰጠው እንደሚገባ መክረዋል። በውጭ ሀገሮች የሚኖሩ ኢትዮጵያውያን ትልቅ ጫና የመፍጠር አቅም አላቸው። ጠቅላይ ሚኒስትሩ በውጭ ከሚኖሩ ኢትዮጵያውያን ጋር እርቅ አውርደዋል ይሄ ነው ማለት ባልችልም፣ ቀጣዩ ምርጫ ኢትዮጵያ ሰራሽ እንጂ አሜሪካ ሰራሽ ባልሆነ መንገድ እንዲከናወን ብሎም አሳታፊ እንዲሆን ለማድረግ እድሉም ገንዘቡም አላቸው። ላለፉት ሦስት አስርት ዓመታት ሀገራት ከግጭት የጸዱ ምህዳሮችን እንዲመርጡ ሲደግፍ የባጀው የአሜሪካ የሰላም ተቋም ኢትዮጵያን ጉዳይ በዳሰሰበት መድረክ የሀገሪቱን የምጣኔ ሀብት ብሂል፣ ቀጠናዊ የደህንነት ሁኔታና ከጎረቤት ሀገር ኤርትራ ጋር ስለተጀመረው አዲስ ምዕራፍና የመሳሰሉ ጉዳዮችን አነሳስተዋል። ፍቅርሽ تنش لانم، تنگ کریدو تنش مخوییم. مال به بال به سا، آباداوبین نفس. زمبلان Let's see. ሰዎች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበር። የዛሬ የድምጽ ምህንድስናውን የሰራለን ሞክቢሊያ ቬሮን፣ ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት ደናደሩ።

Tõneni , raadio on ise käinud , oleme rikas .